ግንቦት ሰባት ቀደም ሲል በኢትዮጵያ መንግሥት በአሸባሪነት ከመፈረጁም በላይ የድርጅቱ መሪዎችም በሌሉበት የሞት ፍርድ ተበይኖባቸዋል። እናም ይህን የመሰለ ግንኙነት ባላቸው በኢህአዴግ መድራሹ መንግሥትና በግንቦት ሰባት መካከል የድርድር ጥያቄው በእርግጥ ተነስቶ ከሆነ በሚል ብዛት ያላቸውን ሰዎች ማነጋገር ይዟል። ግንቦት ሰባት በድረ ገጹ ባለሦስት ገጽ መግለጫ ማውጣቱንና የኢትዮጵያ ሳተላይት ቴሌቪዥን ኢሳት ከትላንት በስቲያ ያሰኘው ማታ ከድርጅቱ መሪ ጋር በዚሁ ጉዳይ ላይ ቃለ ምልልስ አካሂዷል። ግንቦት ሰባት ባወጣው በዚሁ መግለጫ የንደራደር ጥያቄው የቀረበለት በመንግሥቱ መልእክተኞች ሲል በገለጻቸው ወገኖች በኩል መሆኑን ከመናገሩ በቀር በትክክል በነማን በኩል እንደሆነ አላመለከተም። የንነጋገር ጥያቄው በሁለት ወራት ጊዜ ውስጥ ሦስቴ የንደቀረበለት እንደቀረበለት ከማተት ውጭም በጽሑፍ ይሁን በቃል አያብራራም። ለድርጅቱ ሊቀመንበር ለዶክተር ብርሃኑ ነጋ በቅድሚያ ያቀረብኩላቸውም ጥያቄ ይህንኑ እንዲያብራሩልኝ ነበር። ዶክተር ብርሃኑ የደረሰን መልእክት ከተለያዩ ወገኖች ነው። ከአንድ ቦታ ብቻ አደለም። ከአንድ ከሁለት የተለያዩ አካሎች ደርሶናል። ግን እነ ከሌ ናቸው፣ እነከሌ ናቸው ማለት አንፈልግም። ግን መልእክቱ በእርግጥ ደርሶናል። መልእክቱ ባይደርሰንማ እዚህ ነገር ውስጥ ይከተናል። የጥያቄው መንፈስ በአጭሩ ምን እንደው ሊገልጹልኝ ይችላሉ? የእናንተን ምላሽ ጨምሮ የጥያቄው መንፈስ በመሰረቱ ሀገሪቱ ያለችበት የፖለቲካ አጣብኪኝ ግልጽ ነው እና እያደር እየከፋ የሚሄድበት ሁኔታ ውስጥ ከመገባቱ በፊት ለምን ያሉትን ጉዳዮች አንወያይም እና ወደ መፍትሄ አንሄድም የሚል አይነት ጥያቄ ነው የቀረበው። በኢህአዴግ መልክተኞች በኩል ሀገሪቱ ውስጥ ያለውን የፖለቲካ አጣብኪኝ የመረዳት እና አሁን ባለው ሁኔታ ወደፊት መሄድ እንደማይቻል በተወሰነ ደረጃ የመገንዘብ ነገር ያለ ይመስላል። በሌላ በኩል ደግሞ ይህንን ነገር በውይይት እና በመነጋገር እና በመደራደር ልንፈታ እንችላለን የሚል እምነት እንዳለ ሆኖ ነው የቀረበልን። እኛ ግን እንዳለ ኢህአዴግ በኩል እንደራደር እንወያይ የሚሉ ጥያቄዎች ሲነሱ የመጀመሪያቸው ስላልሆነ እነሱ ይህን አሉና ከልባቸው ይህንን አምነው ነው ብለን አይደለም ይወሰድ። ስለዚህ የሰጣችሁት ምላሽ አለ። አዎ፣ ዘርዘር አድርገን ነው የመለስ ነው። በዝርዝርም የመለስንበት ምክንያት ሆን ብለን ነው። ይሄ ጥያቄ አሁን ተነሳ፣ ነገ ከነገ ወዲያም መምጣቱ ባይቀርም ትግል እየጎለበት የተወሰነ ደረጃ ላይ ሲሄድ ተመልሶ እንደሚቀርብ ምንም ጥያቄ የለውም። የአሁኑ እንኳን እኛ በምንለው መልክ የማይመለስ ሲሆን፣ ስለዚህ በጥቅሉ እኛ በመርህ ደረጃ እንዲህ አይነት ውይይቶች እና ድርድሮች በመርህ ደረጃ ድርጅታችን ያለውን አቋም ለማህበረሰቡ ግልጽ ለማድረግ ከድርድር ምን እንደምንጠብቅ እና ለምን ጉዳይ እንደሆነ የምንደራደረው ለማሳየት እንደ ወያኔ አይነት በቃሉ የማይታመን በተደጋጋሚ በተግባሩ ያሳየው ቃሉን የማጠፍ እንዲህ አይነት ጉዳዮችን ለጊዜያዊ የፖለቲካ ጥቅም ወይም ለፕሮፓጋንዳ ለመጠቀም የመፈለግ ብዙ በተግባር ያሳያቸው አሳፋሪ በተለይ የቀድሞ መሪያቸው በነበረ ጊዜ ያደረጋቸውን አሳፋሪ ነገሮች በደንብ ያየን ጆሮ የሰማን ሳይሆን በዓይናችን ያየን ሰዎች ነ ያለ ነው እና እንዲህ አይነት ነገሮችን ሲያቀርቡ በጊዜው ለደረሰባቸው ውጥረት ማስተንፈሻም ብለው ሊሆን እንደሚችል በደንብ ስለምንገነዘብ በሁለት ክፍሎች የታጠረ መልስ ነው የሰጠነው። በመጀመሪያ ድርድር የምናደርገው ለምንድን ነው የሚለው ጥያቄ ነው የወሰነው ድርድር መደረግ ያለበት ሀገራችንን ወደ እውነተኛ ዲሞክራሲያዊ ስርዓት ለማድረግ እስከቻለ ብቻ እንደሆነ ይህንን በግልጽ ነው ያስቀመጥ ነው። ከዛ ውጪ ከዛ ባነሰ የሚደረግ ምንም ድርድር በእኛ በኩል እንደማይኖር ነው በግልጽ ያስቀመጥ ነው። ከዛ በተጨማሪ ግን እንዲህ አይነት ድርድር ግንቦት ሰባትን ብቻ የሚመለከት አይደለም። ለግንቦት ሰባት ለብቻ የሚመጣ ዴሞክራሲ የለም። ለግንቦት ሰባት ለብቻ የሚመጣ ፍትህ የለም። ለግንቦት ሰባት ለብቻ የሚመጣ እኩልነት የለም። ስለዚህም እንዲህ አይነት ድርድር መደረግ ያለበት ጉዳይ የሚመለከታቸውን ሀይሎች በሙሉ ያካተተ መሆን አለበት የሚል ነው። ከዛ ጋር አያይዘን ያል ነው ደግሞ እንዲህ አይነት ውይይት ከኢትዮጵያም ህዝብ የሚደበቅበት ምንም የኢትዮጵያን ሕዝብ የወደፊት ህይወትና ጥቅምና ፍላጎት የሚመለከት ድርድር እስከሆነ ድረስ በግልጽ ሁሉም ሊያየው በሚችል መልክ ነው ድርድር መካሄድ ያለበት የሚል ነው። በመጨረሻ ዶክተር ብራኑ ከመንግስት መሆኑን የቀረበው ጥያቄ እንዴት ማረጋገጥ ቻላችሁ ያላችሁ ማስረጃ አለ? አውይ እሱ እንኳን ምንም በዛ ላይ ምንም ጥርጣሬ የሚገባ ነገር አለ እኛ ሰለሞን፣ እንደውም ለቃላችን ታማኝ መሆንም ነው እንደዚህ ነው። እነከሌ ነው እነከሌ ነው ማለት ማንፈልገው ይሄ ነገር ቀርቧል። በአንድ በኩል አድርግ የቀረበው በተለያዩ ወገኖች ነው የቀረበትን ከዛ በላይ መክሌ ናቸው ብዬ መናገራለን። አመሰግናለሁ። ዶክተር ብርሃኑ ነጋ የግንቦት ሰባት ሊቀመንበር አድማጮች። የመንግስት ምላሽ ለማግኘትም ወደ አዲስ አበባ ደው ያለው ትላንት ያገኘኋቸው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ አቶ ሽመልስ ከማል መንገድ ላይ መኪና በማሽከርከር ላይ መሆናቸውንና ከግማሽ ሰዓት በኋላ መልሼ እንድደውልላቸው በነገሩኝ መሰረት ተደጋጋሚ ሙከራዬ አልተሳካም። ነገር ግን ዛሬ ለሳምንታዊው የሰንደቅ ጋዜጣ የሰጡትን ምላሽ አግኝቻለሁ። የኢትዮጵያ መንግስት ለድርድር ጥያቄ አቀረበልኝ ሲል በአሸባሪነት በተፈረጀው ግንቦት ሰባት ቡድን የተሰራጨው ጭምጭምታ መሠረተ ቢስ ነው። ቡድኑ ገዢው ኢህአዴግ ፓርቲ በሁለት ወራት ጊዜ ሶስት የእንነጋገር ጥያቄ አቅርቦልኛል ያለውም ደጋፊዎቹን የማታለያና መዋጮ የመሰብሰቢያ ዘዴ ነው ሲሉ አቶ ሽመልስ ከማል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ ለሳምንታዊ ሰንደቅ ጋዜጣ ተናግረዋል። Pick e